What a- ولا ولاديتام لاك دن ولا وعقربان تايتك نفيوس ما وطو فترى الناس عالي لنا كدست لك لبعض تك والعادي

زازي عنا مواتاناسع و وَأَنْتِي عهو هيواتا و حابنا سلواتو و سالي لنا كدست بركت انتي ማርያም ወወሩ ክብር ያከርትጂ ድንግል ወላዲተ አምላክ ምኳን ለደናግል ዘእምቅድመ ዓለም ህልው ተሰብአ እምኔኪ ብሉያ መዋዕል ወፃ እምከርስኪ ስጋ ነሣ ወመንፈስ ቅዱሰ ወአበነ ورسانا رُّيَانَ ورسانا انتي ጸጋ ወክብረ ኦ ማርያም ወላዲተ አምላክ ሃገር መንፈሳዊት ዘሃደረ እግዚአብሔር

ለኩሉ ዘስጋ በብዝሃ ሄሩቱ አሃዘ አጣተች ወጠዋሊበ ዘወቱ አምላክነ መድሃን ኩሉ የረአያናስ ከላዓለም ንስግሎቱ ወነሰብሆ እስማውቱ ፈጠራና ሳዓሊረና ቅድስት ማርያም ድንግል ሙዳየ ብረት ነቃፈል በለማየ ህይወት ፍሬከርሳ አድሃነ ኩሎ አለመ ወሳረ ምኘነ መርገመ ወገብረ ሰላመ መልከሊነ በመስቀሉ ወበትንሣኤሁ ቅድስት አገለቢሲ ዳግመ ውስተ ገነት ሰአሊ ለነ

ሃበ ክርስቶስ ወልድቺ ይስራኤ ኃጢአተነ ሳ ሊረን ቅስ ማርያም ድንግል ትጸርህ በቤተ መቅደስ ወትብል

selam leki o kadet gülüm. diner ki z e iyisan wa ዋልዎ ዘገምሮ ምንትኒ ይበዝ ውዳሴኪ ኦምሊ ተጸጋ በኩሉ ክብር መኳንቲ አንቲ ማይደረቃላብ አንቲ ውጡ መንጦላዕት ስብኝት እንተ ታሰጋብወሙ ለመሃይምናን ሕዝበ ክርስቲያን ወተሜህሮሙ ሰጊደ ለስሉስ ማየዊ አንቲ ውቱ ጥቆች ዓምደ እሳት ዘረ የሙሴ ዘውእቱ ወልደ እግዚአብሔር መ ጸዋደረ ውስተ ከርስኪ ኮንቲ ታወቶ ለበጣሪ ሰማያቶ ምድር ጦርቲ ዮ በከርስኪ ተሳተ አውራ አንቲ ማምንት ለዘይ ያገምርዎ ሰማያት ወምድር ኮንኪ ተንከተመ ለእርገት ውስተ ሰማይ ብርሃነኪ አቢ ብርሃነ ጸሐይ አንቲ ውቱ ምስራቅ ዘወጻ እምኔኪ ኮከብ ብሩህ

ወመፍቀሪየ ሰብእ በእንተዘን ወየድሰች በከመ ገብር የለመለዓ ክምሰ ነብል ቡርክት አንቲ ማርያም ወብሩክ ፍሬ ከርስቺ ተፈስ ኦ ምልኝ ተጸጋ እግዚአብሔር ምስሌቺ ሳ ሌለነ ቅድስት ያርባለቀ